so ኢትዮጵያ በተለይ ትግራይ ክልል ውስጥ ያለው የሰብአዊ ሁኔታ የተባባሰ መሆኑን የተባበሩት መንግስታት ድርጅት አስታውቋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ የኢትዮጵያ ተጠባባቂ አስተባባሪ ግራንት ሊየቲ ትላንት በሰጡት መግለጫ ትግራይ የነበረው የእርዳታ ምግብ ክምችት ባለፈው ነሐሴ 14 2013 ዓ.ም ማለቁን አመልክተዋል። ለችግሩ መፈጠር ምክንያት የሆነው ሰብአዊ አቅርቦቶችን ለማሳለፍ የሚወስደው ረጅም ጊዜ ነው የሚሉት ሌቲ የኢትዮጵያ መንግስት ያልተገደበ ተደራሽነትን እንዲፈቅድ ጠይቀዋል። ለችግሩ ህወሓትን ተጠያቂ የሚያደርገው የኢትዮጵያ መንግስት ወቀሳውን አይቀበልም። ኬኔዲ አባተ ዝርዝር ዘገባውን ያሰማናል። በቂ የሰብአዊ ድጋፍ ገንዘብና ነዳጅ ማቅረብ ባለመቻሉ በሰሜን ኢትዮጵያ በተለይ በትግራይ ክልል ያለው የሰብአዊ ሁኔታ በከፍተኛ መጠን እየተባባሰ መሆኑን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ የኢትዮጵያ ተጠባባቂ አስተባባሪ ግራንት ሌቲ ትናንት ባወጡት መግለጫ አስታውቀዋል። ከትግራይ ህዝብ አምስት ነጥብ ሁለት ሚሊዮን ወይም ዘጠና በመቶ የሚሆኑት አስቸኳይ የሰብአዊ ድጋፍ እንደሚያስፈልጋቸውና ከእነዚህም አራት መቶ ሺህ ያክሉ ለበረታ ረሃብ የተጠጋ ሁኔታ ውስጥ መሆናቸውን ሌቲ አስታውሰዋል። በአፋርና አማራ አዋሳኝ አካባቢዎች የሚገኙ 1.7 ሚሊዮን ሰዎችን ጨምሮ በሚሊዮን የሚቆጠሩ ሰዎች ለረሃብ እየተጋለጡ እንደሆነም በመግለጫው ላይ አስፍረዋል። በትግራይ የሚገኙ የእርዳታ ክምችቶች፣ ጥሬ ገንዘብና ነዳጅ በከፍተኛ መጠን እየተሟጠጡ መሆናቸውንም የገለጹት ግራንት ሌቲ የምግብ ክምችቶች ባለፈው ነሐሴ 14 አልቀዋል ብለዋል። በአሁኑ ወቅት አብዛኛዎቹ የትግራይ ክልል አካባቢዎች ለሰብአዊ ተደራሽነት አመቺና ደህንነታቸው የተጠበቀ ቢሆንም ከክልሉ በተጨባጭ የሰብአዊ እርዳታ እገዳ ስር መሆኑን ጠቅሰው ይህም ህይወት አድን የሰብአዊ እርዳታ አቅርቦቱን እጅግ እየተገደበ አድርጎታል ሲሉም ገልጸዋል። ለችግሩ መፈጠር ምክንያቱ ህወሀት የተናጥል ተኩስ አቁም ውሳኔውን አለማክበሩ እንደሆነ የሚገልጸው የኢትዮጵያ መንግስት በበኩሉ ይህን ክስ አይቀበልም። በቅርቡ የተመድ የጸጥታው ምክር ቤት በትግራይ ክልል ጉዳይ ላይ ለስምንተኛ ጊዜ ባደረገው ስብሰባ ላይ በድርጅቱ የኢትዮጵያ ቋሚ መልእክተኛ አምባሳደር ታያጽቀ ስላሴ ባደረጉት ንግግር መንግስት ለሰብአዊ ድጋፍ ተደራሽነት የሚችለውን ሁሉ እንደሚያደርግ የገለጹ ሲሆን ጉዳዩን ፖለቲካዊ መልክ ማስያዝ እንደማይገባም ተናከዋል። አዝ ቱ ሂዩማኒቴሪያን አሲስታንስ ዘ ገቨርመንት ኦፍ ኢትዮጵያ ኢዝ ፉሊ ኮግኒዛንት ኦፍ ኢትስ ኦብሊጌሽን ሰብአዊ እርዳታን በተመለከተ የኢትዮጵያ መንግስት ለዜጎቹ ያለውን ግዴታ ሙሉ በሙሉ ያውቃል። ሁኔታውን ስሜታዊና ፖለቲካዊ ማድረጉ የእኛን ምላሽ አያሳውቅም። ሁሉንም መንገዶችና ያሉንን ሀብቶች በመጠቀም ግዴታችንን መወጣት እንቀጥላለን። በዚህ ረገድ የቁጥጥር ጣቢያችን ቁጥር ለመቀነስ እና የፍተሻ ሂደቱን በፍጥነት ለማከናወን ቁርጠኛ ነን። ዘመናዊ የፍተሻ ቴክኖሎጂንም ለመጠቀም ከአጋሮቻችን ጋር እየሰራን ነው። ይሁን እንጂ በቢሮክራሲያዊ ምክንያቶችና የሰብአዊ አቅርቦቶችን ለማሳለፍ በሚወስደው ረጅም ጊዜ ምክንያት በአፋር በኩል ያለውን ብቸኛ የሰብአዊ አቅርቦት መንገድ በሚፈለገው መጠን መጠቀም እንዳልተቻለ የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ የኢትዮጵያ ተጠባባቂ አስተባባሪ ግራንት ሌቲ አንስተዋል። በመሆኑም የኢትዮጵያ መንግስት ለሰብአዊ እርዳታ ሰራተኞች ገንዘብ እና ነዳጅን ጨምሮ ጀምሮ ለሰብአዊ አቅርቦቶች ያልተገደበ ተደራሽነት እንዲፈቅድ ጠይቀዋል። የተባበሩት መንግስታት ዋና ጸሐፊ ቃል አቀባይ ስቴፋን ጁጃሪክም ትናንት በሰጡት መግለጫ ይህንኑ የግራንት ሊየቲን መግለጫ አስተጋብተዋል። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢሌኔ ስዩም ትናንት መግለጫ በሰጡበት ወቅት ከዚሁ ጉዳይ ጋር በተያያዘ ለተነሳላቸው ጥያቄ ሲመልሱ ለተፈጠረው ችግር ህወሀትን ተጠያቂ አድርገዋል። የሰብአዊ ድጋፍ አቅርቦትን ውጤታማና ቀልጣፋ ለማድረግ በሚል አንዳንድ የፍተሻ ጣቢያዎች ከሰባት ወደ ሶስት ተቀንሰዋል። ስለዚህ አሁን ላይ የሚነሱ ክሶች ከየት እንደሚመጡ እርግጠኛ አይደለሁም። በዚህ አካባቢ እስካሁን ድረስም በህወሓት ጸባጫሪ እንቅስቃሴዎች አሉ። ይህ ጸባጫሪ ባህሪና ተፈጥሮ ለሰብአዊ ድጋፍ አቅራቢዎች ሁኔታውን በጣም ከባድ እያደረገው ነው። ስለዚህ ጫና ሊደረግ የሚገባው እንዲሁም እነዚህ ጥያቄዎች መነሳት ያለው እንዳለባቸው ሰብአዊ ድጋፍ እንዳይደርስና ፈታኝ እንዲሆን በሚያደርጉ አካላት ላይ ነው። ህወሓት በበኩሉ የፌዴራል መንግስት ሆን ብሎ የሰብአዊ አቅርቦት ወደ ትግራይ እንዳይደርስ እያገደ እንደሆነና መንግስት በተናጥል ተኩስ ማቆሙን ካስታወቀ በኋላ ውጊያውን የቀጠለበት አንዱ ምክንያትም የሰብአዊ አቅርቦት በር ለመክፈት እንደሆነ በተደጋጋሚ መግለጫ ይታወሳል። በኢትዮጵያ የሰብአዊ ጉዳዮች ተጠባባቂ አስተባባሪ ግራንት ሌቲ በትናንትናው መግለጫቸው የፌዴራሉ መንግስት በትግራይ ክልል እንደ መብራት፣ ስልክና ባንክ ያሉ አስፈላጊ ፈላጊ አገልግሎቶችን እንዲያስጀምርም ጠይቀዋል። ይሁን እንጂ የፌዴራሉ መንግስት ከዚህ ቀደም በሰጣቸው መግለጫዎች ጥገናዎችን በማድረግ አገልግሎቶቹን ለማስጀመር ወደ ክልሉ የተላኩ ብዙ ባለሙያዎች መገደላቸውን በማስታወስ አሁን ላይ ኃላፊነት ወስዶ ባለሙያዎችን መላክ እንደማይችል አስታውቋል። በዚህ ጉዳይ ላይ ለተጨማሪ ማብራሪያና ምላሽ የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ የኢትዮጵያ ተጠባባቂ አስተባባሪ ግራንት ሌቲን ለማነጋገር ሙከራ ያደረገን ቢሆንም በስራ ለመመቻቸት ምክንያት ቃለ ምልልሱን ሊሰጡን እንደማይችሉ በህዝብ ግንኙነታቸው በኩል ተነግሮናል። በተጨማሪም የአደጋ ስጋት ስራ አመራር ኮሚሽን ባለስልጣናትን ለማግኘት ሙከራ አድርገን ስልካቸው ስለማይነሳ ልናገኛቸው አልቻልንም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ